ጥያቄው መልስ የሰብአዊ መብቶች ተሟጋቹ ዓለም አቀፍ ቡድን ሂዩማን ራይትስ ዋች እና በኢትዮጵያ መንግስት የተቋቋመው የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ኦሮሚያ ውስጥ በተቀሰቀሰው ህዝባዊ ተቃውሞ ምክንያት በሰልፈኞችና በኢትዮጵያ መንግስት የጸጥታ ኃይሎች መካከል ስለነበረው ግጭትና የመብቶች ጥሰት እጅግ ተጻራሪ የሆኑ ሪፖርቶችን አውጥተዋል። በየበኩላቸው በሁለቱ ሪፖርቶች ይዘት ዙሪያ አድማጮቻችን ጥያቄዎቻቸውን አድርሰውናል አድርሳችሁናል፣ እናንተ አድማጮቻችን። ሁለት የህግ ምሁራን አቶ ዳንኤል ብርሃኔ ከአዲስ አበባ ከአውስትራሊያ ዩኒቨርሲቲ የህግ መምህር ዶክተር ጸጋይ አራርሳ ከየበኩላቸው እይታ መልስ እንዲያካፍሉን ጋብዘናቸዋል። የዚህ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ነች። አቶ ዳንኤል ብርሃኔና ዶክተር ጸጋይ አራርሳ፣ ከሁሉ አስቀድሞ ስለ ትብብራቸው አመሰግናለሁ። እንግዲህ ሰሞኑን የኢትዮጵያ ሰብአዊ መብት ኮሚሽን እና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ስለ ኢትዮጵያ የመብት አያያዝ እንደው በአጠቃላይ በተለይም ደግሞ በኦሮሚያና እንዲሁም በቅማንት ስለነበረው ሕዝባዊ ተቃውሞና የኢትዮጵያ ጸጥታ ኃይሎች ስለወሰዱት እርምጃ በጣም የተለያየ ግምገማ አድርገዋል። በተለይ በኦሮሚያው ላይ ነው ያተኮረው። ዓለም አቀፉ የሰብአዊ መብት ድርጅት መጀመሪያ የሌዝሊ ለፍኮን የዓለም አቀፉ ሰብአዊ መብት ድርጅት የአፍሪቃ ፕሮግራም ተወካይዋን ከዛ ቀጥሎ ደግሞ የዶክተር አዲሱ ገብረ እግዚአብሔርን ድምፅ አሰማችኋለሁ። በአንድ ጉዳይ ላይ ነው የተለያየ ሀሳብ ያቀረቡትና ከዛ አስተያየታችሁን ወስጄ ወደ አድማጮቻችን ጥያቄ እንሄዳለን። were about five hundred incidents of protests over the last seven months, and there may have been more. Um, and so we based our conclusions on the patterns that we identified. <inaudible> in the <inaudible> የመግደል ደረጃ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚ ሰልፈኞቹ ባገኘነው መረጃ እና ባደረግነው ተደጋጋሚ ማጣራት የመንግስት የጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል። አቶ ዳንኤል ብርሃኔ እንዲሁም ዶክተር ጸጋዬ አራርሳ፣ ዶክተር አዲሱ ገብረ እግዚአብሔር መንግስት ኃይል መጠቀሙ አስፈላጊ ነበር ይላሉ። ለዝሊለፍኮ የአለም የዓለም አቀፍ ሰብአዊ መብት ድርጅት ተወካዩ ደግሞ አለ አግባብ ኃይል ተጠቅሟል መንግስት ይላሉ። አቶ ዳንኤል ላስቀድም። በዚህ ላይ እንግዲህ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርቱን አለቀቀውም። ስለዚህ ሪፖርቱን ባለቀቀበት ሁኔታ ትንሽ ላይ አስተያየት ለመስጠት ሊያስቸግር ይችላል። ነገር ግን እኔ እንደ አጠቃላይ እዚህ ሺ ግምገማ ላይ ምን ችግር አለብኝ ይሄ ተማጣኝ ነው፣ ተማጣኝ አይደለም የሚባለው ነገር ከህዳር ጀምረን እስከ መጋቢት ነው ጊዜ የሚያጠቃልል በቦታ ደግሞ ከወለጋ እስከ ሐረርጌ ከሸዋ እስከ አርሲ ያለውን ቦታ በሙሉ ሰብስቦ ተማጣኝ ተማጣኝ አይደለም ማለት እኔ እራሱ አሳች ይመስለኛል። በወቅት መከፋፈል ነበረባቸው። ለምሳሌ የአርሲን ለብቻ ማየት ይቻል ነበረ፣ ፌብሩዋሪ ላይ ነው የተከሰተው። በአንጻሩ የሸዋ ምዕራብ ሸዋና ደቡብ ምዕራብ ሸዋ ላይ የነበረው ህዳርና ታህሳስ ላይ ነው። ወለጋ ምስራቅ ወለጋ አካባቢ ደግሞ ፌብሩዋሪና ማርች አካባቢ ላይ የተወሰነ የተከሰተ ነገር ነበረ። ሶስት ወይ አራት ቦታ አድርገው ቢናገሩ ኖሮ ወይ ደግሞ ኢቭን ከዚህም በታችን ከፍለው ቢናገሩ ኖሮ የተሻለ ይሆን ነበር ብዬ ነው የማስበው። አሁን የኔ ፍርሃት የኔ ስጋት ምንድን ነው የሰብአዊ መብት ኮሚሽን ሪፖርት ላይ ለምሳሌ በትክክል በቃ ከመከላከያ ጋር የመተኳኮስ ተኩስ ልውጡ የተፈጠረበት ቦታ ነበረ። እንደ ግንደበረት፣ እንደ ምዕራብ ሸዋ ሰው ሮዳን የሚባለው አካባቢ፣ እንደ አመያ፣ እንደዚህ አይነት አካባቢዎች። ሌላ ቦታ ደግሞ አለ እንደ እነ ባኮ። እነዚህ ከተማዎቹ በተለይ አሁን ባኮ የቄራ ዘበኛ ና ጥበቃ ነገር ተኬላው ጥበቃ ነው። የመናሪ ጥበቃ ነው። ተማሪዎቹን ተኩሰው የመቱት ሁለት ጊዜ ልጆቹን የጠየኳቸው እዛ አካባቢ የነበሩ ልጆችን ከሚናገሩት አንጻር እንኳን ለመተኮስ ላይ ለዱላ የሚያበቃም ነገርም አልነበረም። በዛ ሁኔታ ልጆች ሰልፍ እየወጡ ነበረ፣ ግን ተኩስ የሚያበቃ ነገር የለም። በአንጻሩ ስለ ግንደበረት ወይ ደግሞ ምዕራባር ተፈጠሩ ነገር ደግሞ ከሆነ የሚወራው ሊያከራክር ይችላል። እዛ እንግዲህ ይህን ሁሉ ወስደው ነው እንግዲህ ሲመስለኝ በአማካይ ተማጣኝ ነው ወደሚል ነገር የሄዱት አንዳንድ ቦታ አስቸጋሪ አስቸጋሪታ ተፈጥሮ ነበር፣ ሌሎች ሀይሎ ገብተው ነበር፣ ገለመለ የሚለወደ ይህን ሁሉ ሰብሰበ አቬሬጅ መውሰድ ሊሆን ይችላል። ና የሰብአዊነት ኮሚሽን ሪፖርቱ ዝርዝሩን ማናየው ምናልባት እኔ የአፕሮች ችግር ና ሊኖርበት ይችላል ብዬ ነው ማስበው። ምክንያቱም ምንም ሊብራራም ተቀባይ ሊኖረውም ማይችላቸው ብዙ ኬዞች እኛ ናችን የምናቃቸው እያሉ መልሶ እንዴት ተማጣኝ እንደተባለ እኔ እዛ ላይ ብዙ ማብራሪያ ገና ፈልጋለሁ መብራራት አለበት። በየቦታው የተካሄደው ነው የሚሉት አቶ ዳንኤል ብርሃኔ። ዶክተር ጸጋዬ እንዴት ያውታል አንድ ክስተት ላይ እንደዚህ ሁለት የተራራቀ ሪፖርት መቅረቡ? አቶ ዳንኤል ብርሃኔ ካነሱት አንዳንዱ ጋር ሰላማዊ ነበር፣ አንዳንዱ ጋር ደግሞ እሳቸው እንዳሉት ይተኩሱ የነበሩ ሰዎች እንዳሉ ነው የተናገሩት። አመሰግናለሁ። ትዝታ ልክ ነው ዳንኤል እንዳለው ሪፖርቱ በጽሁፍ አልተለቀቀም። እኔ ባለኝ መረጃ መሰረት በምክር ቤት ተሰራጭቶ የነበረው በጽሁፍ የተበተነ ወረቀትም የምክር ቤት አባላቱ ከስብሰባው ከመውጣታቸው በፊት ተሰብስቧል። እንዲሁም አፈጉባኤው አባቱ አባዱላ ጋዜጠኞች ይህን ጉዳይ እንዳያራግቡት ህዝብ እንዳይጋጭ እንዲጠነቀቁ ማሳሰቢያ ሰጥተው በዛ መሰረት እንደተበተነ አውቃለሁ። እስካሁን ድረስ ሪፖርቱን ራሱን የኢትዮጵያ ሰብዓዊ መብቶች ኮሚሽን ለቀቀውን ሪፖርት የምርመራ ውጤት የሚያሳየውን ሪፖርት ለማግኘት አልቻልንም። አሁንም እየሞከርን ነው። በተለይ ደግሞ ምን አይነት ዘዴ ተጠቅመው ስንት ቦታ ሄደው ማንን አናግረው በምን አይነት መስፈርት እንዴት አድርገው ተመጣጣኝ ነው አይደለም ወደሚለው በግምገማ እንደደረሱ ለማወቅና በዝርዝር እነሱን ለመተቸት ያስቸግረኛል። ግን ዳንኤል አሁን እንደጠቀሰው ተመጣጣኝነት መመዘን ያለበት በእያንዳንዱ ኬዝ ላይ ነው። ኬዝ ባይ ኬዝ ነው እንጂ እንደዚሁ እንዳለ በስድስት ሰባት ወር የፈጀ እንቅስቃሴ ውስጥ የተደረጉ ድርጊቶችን በሙሉ ለተቃውሞው ተመጣጣኝ የሆነ ምላሽ ነው ብሎ መደምደም የመንግስትን የህገወጥ ተግባር ከተጠያቂነት ነጻ ከማድረግ በስተቀር ወይም ደግሞ ሰብዓዊ መብት ኮሚሽኑ ለመንግስት ልዩ የፐብሊክ ሪሌሽን ስራ ከመስራት ያለፈ ነገር እንዳልፈጽመ ነው የምንረዳው። አቶ ዳንኤል እንዲሁም አቶ ጸጋይ እንግዲህ ቀደም ብዬ የሂውማን ራይትስ ዋች ምክትል ዳይሬክተር ለዚህ ለፍኮን ድምፅ ሳሰማችው ከሰባት ወር በላይ ለዘለቀው ሰፊ የኦሮሚያ ተቃውሞ ከአምስት መቶ በላይ ክስተቶችም ማለትም የመንግስትና የመንግስት ጸጥታ ኃይሎችና የህዝብን ማለትም የተማሪዎችን ግጭት እንደገመገሙ ነው የገለጹት። የመቀሌ አድማጫችን አቶ አሰፋ ይህን የሰጡትን አሁን በአሁኑ የሰጡት አሀዝ በተለያየ ጊዜ ሂውማን ራይትስ ዋች የተለያየ ቁጥር ሰጥቷል፣ በማለት ተጋኗል የሚል ጥርጣሬ ነው ያላችሁ። ላሰማችሁ ትንሽ አሜሪካ ወደ ሰራተኞች እና አድማጮች በሙሉ ለምን አላችሁ ጤናን እና ክቡር ለእናንተ ይሆን። የከፈለኩት በሂውማን ራይትስ ዋች እና በኢትዮጵያ ሰብአዊ መብት ኮሚሽን በተሰጡት ሁለት አይነት የተቃረነ አስተያየት ላይ ነው። ስማን ራይቶች ባለፈው የመጀመሪያው ሰማንያ ብለው ነበር፣ ኋላ መቶ ሰባ እዛ ደግሞ አራት መቶ አድርገውታል። አሁን ምን ያህል የማን ራይቶች ኢትዮጵያ ውስጥ እንደማይሰሩ እና ብዙ ምንትን እንደሌላቸው ይታወቃል። በተቃውሞዎች የተመሰረተ ሪፖርት ነው። እነሱ ራሳቸው ወርድ ምን ያህል አጣርተው ነው ከተገለልተኛ አካል እና ከህብረተሰቡ ይህን ሪፖርት ሊያወጡት የቻሉት እና እኛ ቁጥሩ በጣም የተጋነነ መስሎኛልና በዚህ ላይ አስተያየት ይሰጡበት ደስ ይለኛል። አመሰግናለሁ። አሰፋኔ ከመካ- በመሰረቱ አንድ ሁለት ሶስት ነጥቦች ማንሳት እፈልጋለሁ። ስለዚህ ምዘና ተመጣጣኝነት የህግ ቋንቋ ነው ፕሮፖርሽናሊቲ የምንለው ማለት ነው። ተመጣጣኝነት አንድ የመንግስት አካል በህግ አስገዳጅነት ሲኖርበት ህገ ወጥ የሆነ የሰው የግለሰብ ወይም የህዝብ ተግባር ላይ እርምጃ ወስዶ ግን ያ እርምጃ የዛን ዜጋ ወይም የዛን ቡድን መሰረታዊ ሰብአዊ መብቶች የጣሰ ሲሆን ወይም እየገደበ ሲሆን በዛ ጊዜ የተወሰደው መንግስታዊ እርምጃ ተመጣጣኝ ነው መጀመሪያ አስፈላጊ ነበረ ምክንያታዊ ነበረ እንዲሁም የሰብአዊ መብትና መሰረታዊ ክብርን አይነካም ተብሎ ምዘና የሚደረገው በመሰረቱ አንድ ሰው በሌባ ላይ ቢተኩስ አንድ ሰው ጥቃት እያደረሰ ያለ ወንጀለኛ ሰው ላይ ቢተኩስ አንድ የመንግስት ባለስልጣን፣ የመንግስት ኃላፊ፣ የመንግስት ህግ አስከባሪ ያኔ የሚነሳ ቋንቋ ነው እንጂ ፍጹም ህጋዊ መሰረት የሌለው የመንግስት እርምጃ በተፈጸመ ጊዜ የሚነሳ ቋንቋ አይደለም። ስለዚህ ይሄ የመጀመሪያው ግድፈቱ ነው በእኔ በእኔ ግምት አቶ አዲሱ ሪፖርቱን ሲያቀርቡ በሰማሁት መሰረት ማለት ነው የመጀመሪያው ችግሩ ዘሎ ከመሀል ነው የጀመረው፣ የሚል ነው። ተመጣጣኝነት የህግ ተግባር ነው። እኛ በዚህ ጉዳይ እያየን ያለ ነው፣ ምንድን ነው መንግስት የወሰደው እርምጃ ለኦሮሞ ተቃውሞ እንቅስቃሴ ምላሽ እንዲሆን ነው። ያ የኦሮሞ ተማሪዎች ወይም ወጣቶች፣ በኋላ በአጠቃላይ ህዝቡ የተሳተፈበት የተቃውሞ እንቅስቃሴ ህገ ወጥ ተግባር አይደለም፣ አልነበረም በየትኛውም ሪፖርት እስካሁን ድረስ የትኛውም ቦታ ላይ ሕገወጥ ተግባር አይደለም። በኢትዮጵያ ሕገ መንግስት ውስጥ የተፈቀደ ሰላማዊ ሰልፍ የማድረግ መብታቸውን ተጠቅመው አቤቱታ የማቅረብ መብታቸውን ተጠቅመው የመንግስት ፖሊሲን የመቃወም መብታቸውን ተጠቅመው የወጡበት ሁኔታ ነው ያለው። ለዚያውም ስላልተሰሙ ከተስፋ መቁረጥ የተነሳ ሁለተኛ፣ እነዚህ ሰዎች ላይ እርምጃ የተወሰደው ያለምንም ህግ ይልቁንም ብዙ የፖለቲካ ማስፈራራት ድባብ በነበረበት ሁኔታ ነው። አንደኛ፣ ቀደም ሲል ከባለፈው ዓመት ጀምሮ በአቶ አባይ ፀሐዬ የተነገረ ዳንኤል፣ ይህን ጉዳይ አጣርቻለሁ ሲል አስታውሳለሁኝ። የተነገረ ልክ የማስገባት ፕሮጀክት ነበረ። ሁለተኛ ጠቅላይ ሚኒስትሩ ራሳቸው የማያዳግም፣ ርህራሄ የሌለው ምህረት የለሽ እርምጃ በተቃውሞ እንቅስቃሴው ላይ እንወስዳለን ብለው ተናግረው ነበር። ሶስተኛ አቶ አዲሱ ገብረ እግዚአብሔር የሰብአዊ መብት ኮሚሽን ኮሚሽነር፣ ከእኔ ጋር እንኳን በዶቸቨር ላይ በፐብሊክ ሚዲያ ተጠይቀው ሲናገሩ የተናገሩት አንድ ነገር መንግስት የማያዳግም እርምጃ በተቃውሞ እንቅስቃሴው ላይ መውሰድ ይገባዋል ለልማትና ለሰላም ሲባል ብለው የተናገሩበት ሁኔታ አለ። የሰብአዊ መብት ኮሚሽን ኮሚሽኑ ሪፖርት በተነገረው ያህል እንኳን የሚገባኝ በዚህ ምክንያት ነው። የሚናገረው ንግግር ከሁማን ራይትስ ዎች ሪፖርት ጋር ምንም ሊጣጣም ያልቻለው አቶ ዳንኤል ብርሃኔ ዶክተር ጸጋይ ላነሷቸው ነጥቦች የመንግስት መገናኛ ብዙኃን በአንዳንድ ቦታ በአርሲ በአመያ የሕዝብ ንብረትም ጠፍቶ እንደነበረ ተቃውሞ ሰልፉን ያካሄዱ በነበሩት በአርሲ ደግሞ በተለይ በሻሸመኔ የኃይል እርምጃም እንደነበረ ጠቅሰዋል። አቶ ዳንኤል ብራኔ ደግሞ ጠቅለል አድርጎ እሱ ላይ መልስ ይሰጡንና ወደ አድማጮች ጥያቄ እናልፋለን። ሁለት ሶስት ነጥቦችን ላንሳና፣ አንደኛ ለመረጃ ያክል ፓርላማ ላይ ምንድን ያደረጉት ዶክተር አዲሱ በቃል ነው ያቀረቡት። ከዛ በኋላ ለፓርላማ አባላቱ የተበተነ ወረቀት የለም። ለነገሩ የውሳኔ ሀሳብ ነው አጭር ሁለት ሶስት ገጽ ነገር ነች። ምንም ነገር የለውም። ፕራክቲካሊ ያው በቴሌቪዥን የተሰማ ነው ነው ከዛ ውጭ ግን ሪፖርት ፓርላማ አባላቱም ራሳቸው ያዩት ነገር የለም። እዛ ሲነበብ የሰሙትን ነው። ከዚህ ውጭ ግን ስለ ጋዜጠኞቹ ትክክል ነው። ጋዜጠኞቹ መጀመሪያ ቀዳችሁትን ትታችሁ ሂዱ ምናምን ተብለው ነበረ። በኋላ በቃ ይዛችሁ ሄድ ትችላላችሁ ነገር ብሏቸው ነው የተውትና፣ አጠቃላይ ኤንቫይሮመንቱ አስገራሚ የነበረው። ከዛ ውጪ ሌላኛው ነገር አባይ ጸሐዬ ልክ ናስገባቸዋል አሉ የተባለው አንደኛ ኦህዴድ ውስጥ ያለውን ስትራክቸር ነው፣ የፓርቲ ውስጥ ጭቅጭቅ ነው። ለኦሮሞ ሕዝብም አይደለም። ግን እሱንም የተናገሩት አንድ አመት በፊት ነው። ሰላማዊ ሰልፍ በነበረበት ጊዜ አንዳንድ የወጡ ድምጾች ያው ዝም ብሎ ዶክተር ይደረጉ ናቸው እንጂ ትክክለኛ ድምጽ አደሉ። ከአንድ አመት በፊት ግን እንደዛ አይነት ነገር ያሉት የኦሮሞን ሕዝብ ሳይሆን ያው ኦህዴድ ካድሬዎች ጋር ያላቸው የውስጥ ጭቅጭቅ ነው። የራሳቸው ፓርቲ ስለሆነ ብዙ ልናስብበት የሚገባ አይመስለኝም። ዶክተር ፀጋዬ የሚቃወሙት አባይን ብቻ ሳይሆን ኦህዴድን ጭምር ይመስለኛል። ስለዚህ የነሱ የውስጥ ጭቅጭቃቸው ውስጥ ብንገባ አይጠቅመንም። ወደ ሂውማን ራይትስ ዋች ሪፖርት እሱ በተመለከተ ቅድም አስተያየት ሰጥቶሙ ነበረ። ያ ሀብታም ድርጅት ስለሆነ እናጋንነዋለን እንጂ ፌስቡክ ላይ ከዛ የተሻለ ኦርጋናይዝ አድርገው ያቀረቡ አክቲቪስቶች ነበሩ። የእነሱ መረጃ እንዲያውም ምናልባት ይዘምሉ ይሻል። ምክንያቱም ያን ያክል ቁም ነገር ያለው ምስራት ለሚሰሩት ለምሳሌ ሻሸመኔ ከነቀበሌው ስም ጭምር ይታወቃል የሃይማኖት ተቋሞዎች የፕሮቴስታንት የሃይማኖት ተቋሞች ናቸው ጉዳት የደረሰባቸው ይህ እንግዲህ ጠጥታ አጠቃላይ ተቃውሞውን ይገልጸዋል ለማለት አይደለም ግን እነዛም የሃይማኖት ድርጅቶችም የፕሮቴስታንት ቸርሶች ናቸው እነሱን ጠይቆ ማግኘት ይችል ነበረ የሃይማኖት የጋራ ተቋም ይባላለ ከዛም በደብዳቤ ቴቨር መጠቅ ችል ነበር ሊማላ ይተዋጭ እነሱ ያው ማስጫው ስለሚፈልጉ ነው ይሄ እንግዲህ የራሳቸውን ዚዮሎጂ ነው ዞሮ ዞሮ መጀመሪያ የምናውቀው ነገር ስለሆነ የእነሱ ሪፖርት እንደገና አይተን ብዙም በእነሱ ሪፖርት መጨነቅ አያስፈልገንም። ወደ እኛ ወደ መንግስት ግን ስንመጣ ምንድን ነው፣ እኔ አንድ ራሱ አጠቃላይ ኛ አካሄዱ ላይ ችግር ያለብኝም ምን የሰብአዊ መብት ረግጣ ተፈጽሟል፣ እዚህ ጋር የተደረገው ግድያ ድብደባ ትክክል ነው ትክክል አደለም። ራሱ ከመሄዱ በፊት የሰብአዊ መብት ኮሚሽኑ እንደዛ አይነት ማንዴት ይኑረው አይኑረው እርግጠኛ አይደለሁም። ነገር ግን በሌላም ዓለም በአሜሪካም አውሮፓም እንደምናየው እንደዚህ ትልቅ ቀውስ ሲፈጠር አጣሪ ኮሚሽን በለው ወይም አጣሪ ኮሚቴ ይቋቋምና ይሄ ነገር ችግሩ ምንጩ ምንድን ነው፣ የተለያዩ አካሎች በዚህ ሂደት ምን ሚና ነበራቸው፣ እያንዳንዱ ከዚህ ምን ድርሻ ይወስዳል። እዚህ ውስጥ እንግዲህ የጸጥታ ኃይሎች አላዛዊ የፈጸሙት ግድያ እዚህ አንድ አካል ሆኖ ምንድን ያላቸው ግንዛቤና በየደረጃው ያሉ ተቋሞች የኦሮሚያ ክልል ተቋሞችን፣ የፌዴራል ተቋሞችን፣ የጸጥታ ተቋሞችን፣ ጸጥታ ያለውን ተቋሞችን፣ ሚዲያም ሁሉም ምን ሚና ነበረው፣ ምን ሊያደርግ ይገባ ነበር፣ ከዚህ የምንወስደው ምንድን ነው ተብሎ ለፖሊሲ ሁሉ ግብአት ሊሆን በሚችል ደረጃ ሊሰራ ይገባ ነበር እንጂ በዛ ጥግ ይዞ ሂዩማን ራይት ዋች መንግስትን ይከሳል፣ በዚህኛው ጥግ ደግሞ ይዞ ለመንግስት መከላከያ ይሰጣል። ይሄ እንደው ግድ የለም እስኪ አሁን በዚህ የሚከሰስ የሚታሰር ሰው እንኳን ባይኖር እንደ ሀገር ልንማርበት የሚገባው እድል ነው ራሱ እያመለጠ ያለው ብዬ ነው የማስበው። ይሄ እኮ በመንግስትና በአስተዳደር አካላትና በህዝብ መካከል አለምና በብ ከመኖሩም የመነጨ ነው በጣም በጣም ብዙ ገጽታ ያለው ነው። ከዛም በኋላ ችግር ከተፈጠረ በኋላ መልስ መስጠት አለመቻል ነው። መልስ ቢሰጥ የሆነ ጊዜ ላይ እልባት ያገኝና የሰዎች ህይወት ይድን ነበረ። ስለዚህ በዚህ ደረጃ ራሱ እንኳን መማሪያ ሊሆን የሚችል ማለት ራሱ መንግስት ለራሱ ሊጠቅመው የሚችል አይነት ጥናትና ማጣሪያ ኢንኳይሪ ነው መሰራት የነበረበት እንጂ መንግስት አጠፋ ላጠፋ ቀይ ጤክስ ነው ወይስ ራይት ነው የሚያገኘው አይነት ነገር ላይ በቃ በዚህ ፋይሉ ሊዘጋ ከሆነ እንደ ሀገር ራሱን የሚቆጭ ነው የሚሆነው። አመሰግናለሁ። የመጀመሪያው እንቅስቃሴው እንደተጀመረ፣ በህዳር ወር እንደተጀመረ በመጀመሪያው ሁለት ወር ውስጥ የቀድሞ የኢትዮጵያ ሰብዓዊ መብት ኮሚሽን ኤርኮ ጥናት አቅርቦ ነበረ። በሁለቱ ወራት ውስጥ መቶ ሰው እንደሞተ ጠቅሶ ጥናት አቅርቦ ነበረ። ግን መቀጠል አልችልም ወጪ የለኝምና ብሎ። ወደ ቀጣዩ ጥያቄ እንሂድና መልሳችሁን አጠራ ጠራ አድርጋችሁ አመሰግናለሁ ቪዎች እኔ ጥያቄ ሁማን ራይትስ መጀመሪያ የምጠይቀው ምንድን ነው አንደኛ ኢትዮጵያ ውስጥ ከኤርትራ የበለጠ ብዙ ግፍ ደርሷል ብዬ አስባለሁ ኤርትራ ውስጥ ግፍ አለ ግን የጎላ እንደዚህ በአለም አቀፍ ደረጃ የታወቀ አሁን የኦሮሚያው ለስድስት ወር ህዝብ ሲጨፈጨፍ ሲገደል በጋምቤላ ሁሉ ግፍ ሲፈጸም በሁለት ሺ አምስት በአውሮፓውያን አዲስ አበባ ላይ የተደረገው ግፍ በወልቃይት በኦጋዴን በየጊዜው የዩኒቨርሲቲ ተማሪዎችን በመግደል ይህ ስርአት የተካለ ነው ከዚህም በላይ ደግሞ ዘረኛ ነው። ይህ ሁሉ እየታወቀ ለምንድን ነው በዚህ መንግስት ላይ እንደ ኤርትራ ጠንከር ብሎ ያልታየው? አሁን ለምሳሌ ስለ ኢትዮጵያ ሰብአዊ ድርጅት እኔ በበኩሌ ኢትዮጵያ አለውም የህዋት ነው ማለት። ምክንያቱም ሰውየው መድረክንና መያድን ነው እነዚህን ድርጅቶች አሳልፈው ለህዋት እንዲመች አድርገው እንትን ያሉ ናቸው። እኔ በበኩሌ ኢትዮጵያ ውስጥ ህዋት የሚፈልገውን ነው እየተደረገ። ለምሳሌ እኒ ሰውዬ ከመረመሩት ውስጥ የወልቃይትን ዘለው የቅማንትና የአማራውን ምናምን ያደርጉት፣ ምክንያቱም ወልቃይት ህዋትን ስለሚነካ፣ እንዲያም ወልቃይቱ ላለፉት ሀያ አምስት አመታት ሲገደሉ ሲሰደዱ፣ እንዲያውም ይባስ ብሎ ደግሞ እንደ ሳውዝ አፍሪካ መሬቱ ሲፈለግ እየተፈናቀሉ በሀገራቸው ብዙ ግፍ እየተፈጸመ ነው። እነሱ የሚናገሩት ነው ቋንቋቸው እንዳይናገሩ እየተደረገ ነው። እና እኔ በኦሮሚያው የሚሰውዬ ድርጅታቸው የሰጡት የወያኔ ነው የምለው እኔ ትክክል አይደለም ብቻ ሳይሆን መጀመሪያ ምን ጠብቆ አልነበረም። ምንም አልጠብቅም። የጠበቀም ሰው ካለ ሞኝ ነው ባይነኝ። ምክንያቱም የሚ ሰውዬ በፍርድ መጠየቅ ያለባቸው ናቸው። ለዚህ ለ- አቶ ዳንኤል ብርሃኔ እድሉን ልስጥ እንዲመልሱ። አድማጩ ከሰጡት አስተያየት ልነሳና የሰበሩት ኮሚሽኑ ኦሮሚያ ውስጥ ስለነበረው ችግርና ቀማንት ጋር ስለነበረው ችግር ሪፖርት አውጥቷል። ስለ ወልቃይት አላወጣም። ለምንድን ነው ብዬ ባስብ ለዚህ ተጠይቀው የሰጡት መልስ ባይኖርም፣ ግን ግልጽ ይመስለኛል ወልቃይት ውስጥ እንደዚያ አልተፈጠረ ነው የሰብአዊ መብት ጉባኤ የሚባለው ወይም ሂውማን ራይት ካውንስል የሚባለው ሌላኛው የግሉ ድርጅት ማለት ነው እሱ ስለ ወልቃየት ሪፖርት ማውጣት ፈልጎ በጣም ተቸግሮ ምንድን ነው ያደረገው? በሰላሳ አርባ አመት ውስጥ በአርባ አመት ሰላሳ ሰው ሞቷል ነው ያለው። እንግዲህ ቅማንት ላይ በአንድ ቀን ነው ወደ ሰባ ሰው ምናምን ያለቀው በአንድ ቀን ነው ወደ ሶስት ቀን ውስጥ ነው ሰባ ሰው ያለቀው እና ምንና ምን ተነጣጥሮ ነው በአማካይ በአመት አንድ ሰው ነው እንግዲህ ወልቃየት የሞተው ማለት እንደዚም፣ ጥያቄ ያላቸው ወልቃየት ሰዎች ካሉ ነው ይደግፋለሁ ማለት መታጠሩ ችግር የለውም። ኢትዮጵያ ውስጥ ተማሳይ ጥያቄ ብዙ ቦታ ይኖራል። ምንም አሁን ሊስት ማድረግ ይቻላል ካልተፈለገ ድንበር ላይ ያሉ አጎራባች የሆኑ ክልል ወረዳዎች ሁሉ ወደዚህ ነው ወይም ወደዛ ነው ወይም ጭቅጭቅ በፖለቲካ ውይይት ላይ ይሁን፣ አንዳንዴ ደግሞ እዛም አካባቢ ነዋሪ የሆኑ ሰዎች ሲያነሱ እንሰማለን። ስለዚህ እንደዚህ ዓይነት ጥያቄ መነሳት በመርህ ደረጃ ችግር የለውም። እንደ እሱ እንደ ታሪክ ፖለቲካ ማለት በመርህ ደረጃ እንዴት መፈታት ያለበት የሚለውን በተገቢ መወያየትና ከዛም የምንወስደው ነገር ደግሞ ካለ ሀገሪቱ ዙሪያ ተግባራዊ ማድረግ ነው ግን አሁን ስለ ኦሮሚያና ስለ ቀማት በምናወራበት ደረጃ የምናነሳው ነገር አይደለም። እሺ አመሰግናለሁ። እንግዲህ ወደ ሌላ ጥያቄ እንሂድ። ሌላው ጥያቄ ደግሞ ቀደም ሲል ዶክተር ጸጋይ አራርሳ ጠቅሰዋል አቶ ዶክተር አዲሱ ገብረ እግዚአብሔር ከእርሶ ጋራ በደችቨሌ ሬዲዮ ላይ ቀርበው መንግስትን በመወገን ተከራክረው እንደነበሩ እና እሳቸው ታዲያ የሰብአዊ መብት ሪፖርቱን እንደ አንድ ነጻና ገለልተኛ ሰው ሊያቀርቡ ይችላሉ ወይ የሚል ሀሳብ ነው አላቸው። ከዚያም በላይ ኦሮሚያ ውስጥ ለተካሄደው አስከፊ ግድያ በፓርላማ ውስጥ በተደረገው ይቅርታ ሊሽር ይችላሉ ወይ ይላሉ። ስሙት፣ ጥያቄው። ሌላው ቪኦኤዎች፣ እንደምን እንደምንከረማቸው። የዘወትር አድማጫችሁን ሁለት ጥያቄዎች አሉኝ መቼም የኢህአዴግ መንግስትና የሰብአዊ መብት ጥሰት የአንድ ሳንቲም ሁለት ገጽታ ሆነዋል። ይህንን የሚሉት የኢህአዴግ ተቃዋሚዎች ብቻ ሳይሆኑ ለኢህአዴግ ቀለብ የሚሰፍሩለት የአሜሪካ መንግስትና የአውሮፓ ዩኒየንም ጭምር ናቸው። ሂውማን ራይትስ ዋችና አምነስቲ ኢንተርናሽናል መንግስትን ያልተቹበት ጊዜ የለም። ወደ ጥያቄ ስገባ፣ ሁለት ነገር ነው የማነሳው። አንደኛው የኢህአዴግ መንግስት ኦሮሚያ ውስጥ በተለይም ደግሞ ወለጋ ውስጥ ከአንድ ቤተሰብ እናትና ልጅን ገድሏል። በሰሞኑ የኦሮሚያ ተቃውሞ ማለት ነው። ይህ ጠባሳ በእነ ዶክተር አዲሱ ገብረ እግዚአብሔር ሪፖርትና በአቶ ኃይለማርያም ደሳለኝ የፓርላማው ይቅርታ ሊሽር ይችላል? ከአንድ ቤተሰብ እናትና ልጅ ሞቶ ማለት ነው ኢህአዴግ ለምንድን ነው ከታሪክ መማር የማይችሉት? ሁልጊዜ እየገደሉ መኖር ይቻላል ወይ? ደርግስ ወድቆ የለም ወይ? ኃይለስላሴ መንግስት ወድቆ የለም ወይ? ለወደፊቷ ኢትዮጵያ ለምንድን ነው የማያስቡት እነዚህ ሰዎች? ሁለተኛው ጥያቄ ዶክተር አዲሱ ገብረ እግዚአብሔር የዚህ የሰማዊ መብት ኮሚሽን ኮሚሽነር ናቸው። እኚህ ሰው ከአንድ ከሁለት ወር በፊት በጀርመን ድምጽ ላይ በዶች ቬሌ ቀርበው መንግስትን ደግፈው ሲሞግቱ ነበር እና በጣም ሲከራከሩ የመንግስት ቃል አቀባይ እንጂ በእውነት ገለልተኛ ሰው የመስሉም ነበረ እና ይህንን ሪፖርታውን በገለልተኛ ሁኔታ አስተናግዷል ማለት ይቻላል። ድምጻቸውን ከዶች ቬሌ ሬዲዮ ፋይል መስማት ይቻላል። ዶክተር ጸጋዬ አራርሳ ስለዚህ ስለ ድርጅቱ ራሱ ስለ ሰብአዊ መብት ኮሚሽን የተነሳው አለ ነጻ አይደለም የሚል ከዚያ በላይ ግን የወልቃይት ጥያቄም የማንነት ጥያቄ ነው። የቅማንት ጥያቄም የማንነት ጥያቄ ነው። በሰብአዊ መብት አያያዝ ረገድ ደግሞ አንድ ሰው ይሙት ሰላሳ ሰው ይሙት ያው መብት ተጣሰ። ሁሉም ሰው እንዲሞት አይፈቀድም እና በዚህ ላይ አስተያየቶም ቢሰጡ። እሺ አመሰግናለሁ። እነዚህን ነጥቦች ከማንሳት በፊት ቀደም ሲል አንድ የተነሳ ነጥብ አለ። አቶ አባይ ጸሀዬ ያሉት ከዓመት በፊት ነው። አዎ እውነት ነው። ከዓመት በፊት ነው። የእሳቸውም ሆነ የሌሎቹ ባለስልጣናት ንግግር የዚህ እርምጃ ባክግራውንድ ነው። ይሄ እርምጃ በዛ ኢንፎርምድ የሆነ ነው። አሁን የተወሰደው የሰብአዊ መብት ጥሰት እርምጃ ያ ባክግራውንዱ አድርጎ ነው፣ በዛ ኢንፎርምድ የሆነ ነው ለማለት ነበር ያነሳሁት። ገለልተኛ ኮሚቴ ተቋቁሞ ይሄ ጥናት ተደርጎ በሚገባ ትምህርት ልንወስድበት ይገባ ነበረ። እውነቱ መውጣት ነበረበት የፖለቲካል ፖይንት ስኮሪንግ መሆኑ ቀርቶ ይህም እኔ ይስማማኛል። እኔ እንደ አንድ ግለሰብ ሌሎች የኢትዮጵያ ውስጥ በሕግ ተቋቁመው የፖለቲካ ተቃውሞ ስራ የሚሰሩ ፓርቲዎችም ሲጠይቁ የነበሩት እንደዚሁ ገለልተኛ የሆነ ነፃ ተቋም ተቋቁሞ እውነቱ በደንብ እንዲጣራ እና ከዛ በተጣራው እውነት መሰረት ሁሉም ኃላፊነት ያለባቸው ሰዎችም ሆነ ድርጅቶች የመንግስት አካላትም እንደዚሁ ኃላፊነታቸውን እንዲወስዱ የሚል ነበረ። ይሄ አልተደረገም። ይሄ በዚህ ላይ ምንም ተቃውሞ የለኝም። አሁን የተነሳው የኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛነት ወይም ነጻነት፣ ነጻ ተቋምነት ትንሽ አስቸጋሪ ነው እኔ ያው ከታሪኩ ከአመሰራረቱ ጀምሮ በቅርብ የምከታተለው ድርጅት ነው። ነጻ ብዬ አላምንም ነጻነት ያልነበረው በመጀመሪያ የተቋማዊ ብቃት ችግር ስለነበረበት ከዛ የሰው ጥረት ችግር ስለነበረበት እኔ የተባበሩት መንግስታት ድርጅት ሆኜ ለእነሱ የዴሞክራሲ ዴሞክራቲክ ኢንስቲቱሽንስ ቢልዲንግ ፕሮግራም ውስጥ ለእነሱ ብዙ ገንዘብ በማውጣት ብዙ ቴክኒካል አስስተንስ እና የሰብአዊ ሊቃውንትን ወይም እውቀት ያላቸውን ሰዎች ለእነሱ በዩኤን ቮሉንቲርነት እንቀጥርላቸው ነበረ ስለዚህ በግልጽ በቅርብ የማውቀው ተቋም ነው ከዛ ከዛ የተነሳ የአቅም እጥረት ስላለው ከአቅም እጥረት ነጻነት ማጣት ይታይበት ነበር በጀቱም መንግስት ላይ የተደገፈ ከመሆኑ የተነሳ ወዘተ ከዛ አልፎ ግን የኮሚሽኑ መሪዎች በተለያዩ ጊዜ እስካሁን ድረስ ሶስተኛው ናችሁ ዶክተር አዲሱ እኔ እስከማውቀው ድረስ እነዚህ መሪዎችም የአእምሮ ነጻነት ከመንግስት ሲያሳዩ አላየሁኝም። እና ለዚህም ነው ቅድም የጠቀስኩትን ንግግር ያነሳሁት። ከዚህ በፊት ከእሳቸው ጋር ውይይት በምናደርግ ጊዜ የማያዳግም እርምጃ መውሰድ አለበት መንግስት ብለው የተናገሩ ሰው ነበሩ እና ገና ያኔ ተገለልተኛነታቸው ጥያቄ ውስጥ ይገባል። ከዛ ባሻገር መንግስት ብዙ ወቀሳ ሲበዛበት የሰብአዊ መብት ጥሰት አለ፣ ተመጣጣኝ ያልሆነ እርምጃ እየወሰዳችሁ ነው፣ ህጻናት እየገደላችሁ ነው ተብለው ሲወቀሱ መጀመሪያ ያሉት ነገር የሰብአዊ መብት ኮሚሽን አለው መንግስት ያ ኮሚሽን ያጣራል ያደርግልናል ነው ያ ያጣራልናል፣ የሚል ራሱ ተከሳሹ በጠየቀና ይሄ ተቋም ለኔ ያጣራልኛል እውነቱን ይመሰርትልኛል ብሎ ሲናገር ያን የዛን ሞመንት ያ ተቋም ነጻና ገለልተኛ እንዳልሆነ ያሳያል ብዬ አምናለሁኝ። ከዚህ ባሻገር ተቋሙ እውነትን ማውጣት ይገባው ነበረ በመሰረቱ በየአመቱ በሚያቀርባቸው ሪፖርቶች በሀገሪቱ ውስጥ ያሉ የሰብአዊ መብት ሁኔታዎችን ማብራራትና ማውጣት ነበረበት ብዙ ማንዴቶች አሉት በአዋጅ ሲቋቋም ወደ አስር ማንዴቶች የተሰጡት ተቋም ነው እዛ ማንዴቶች ላይ ተመርኩዞ እነዚህን ሁሉ ነገሮች ማድረግ በአጠቃላይ ሀገሪቱ ውስጥ ያሉ የመብት መድፋፋቶችን ማለት መንግስት አውቀው መብት ይጥሳል ተብሎ አይታመንም መንግስት በኤክሲጀንሲዝ የገቨርነንስ ኤክሲጀንሲዝ ምክንያት የመብት መድፋፋቶች ቢያጋጥመው እነዛን እያስታወሰ እንደ መንግስት ሕሊና የመንግስት የስነ ምግባር አስከባሪ ተቋም ሆኖ ያገለግላል ተብሎ የታሰበ ተቋም ነው። ያንን አላደረገም። አሁን ይልቅ በዚህ በዚህ ምርመራ ደግሞ ያደረጉት ነገር ቢኖር በተለይ የኦሮሚያን በተመለከተ ማለት ነው፣ እውነትን መመስረት ሳይሆን ተቋማዊ የሆነ የፖለቲካ ውሸት ፖለቲካል ላይ ኢንስቲቱሽናል ላይ ነው ያስቀመጡት። ከዚህ ባሻገር ስለ ወልቃይት ጉዳይ ለምን አላጣሩም? ስለ እንደዛ አካልን ስለ ሁሉም ለምን አላጣሩም ማለት ይቻላል። አሁን በኦሮሚያ ኬዝ ምክንያት አላቸው አገን ይሄ ነገር እኔ ህገ ወጥ የሆነ እርምጃ ተወስዶ መብት ተጥሶ ስለሆነ በህግ የምንነጋገርበት ስለ ፕሮፖርሽናሊቲ፣ ስለ መጣጣኝነት ምናምን የምንነጋገርበት ስለ አይደለም። በዚህ በኦሮሚያ ኬዝ በፖለቲካ ፖለቲካሊ ብቻ ነው አንድስታንድ ማድረግ የሚቻለው። ፖለቲካው ምንድን ነው? የኦሮሚያው እንቅስቃሴ በእጅጉ መንግስትን እና አስተዳደሩን የመንግስትን የማስተዳደር አቅም ያናጋ በመሆኑ ከዓለምም አካባቢ ተደጋጋሚ ወቀሳ ስለደረሰባቸው የሰብአዊ መብት ኮሚሽኑ ይሄን ማጣራት በራሱ የወሰደው የማጣራት ተግባር የጀመረው ከመንግስት ኃላፊነትን ለመመለስ ወይም ተጠያቂነትን ለመሰወር ነው። ይሄን ሲያደርግ ደግሞ አሁን ባወጣው ሪፖርት መሰረት ኢንስቲቱሽናል ላይ ተቋማዊ ውሸት ነው ያስቀመጠው። ይሄም የመንግስት ሰዎች ተጠያቂ እንዳይሆኑ ለማድረግ ነው። ከዚህ በተረፈ ግን የወልቃይትን ለምን አልሸፈነም ወይ? ምንም ሲኒስትር የሆነ የፖለቲካ አቋም ስላለ ብቻም አይደለም፣ አቅምም የላቸውም። እውነት እንነጋገር ከተባለ ያን ተቋም በቅርብ አውቀዋለሁኝ። ስለዚህ ሰዎች ሊያቀርቡ ይችላሉ። የወልቃይትም ይጣራ፣ የጋምቤላውም ይጣራ፣ የኦጋዴኑም ይጣራ፣ እነዚህ ሁሉ ይጣሩ እየተባለ ሊቀርብላቸው ይገባል። እነሱን በሚገባ መጠን ማጣራት አለባቸው ነጻና ገለልተኛ ሆነው። ነገር ግን እኔ ቀደም ሲል እንዳልኩት ነጻና ገለልተኛ ለመሆን የሚያስችል ተቋማዊም ፋይናንስ የፋይናንሽል የሆነም የእውቀትም የባለሙያም ብቃት አላቸው ብዬ አላምንም። ከዚህ ባሻገር ደግሞ የፖለቲካ ሹመኞቹ ማለት ኮሚሽነሮቹ ፍጹም የፖለቲካ ጎብዳጅነት ስላለባቸው ድልተኛ ተቋም ሆኖ ያገለግላል ብዬ አላምንም። እውነትንም ይመሰርታል ብዬ አላምንም። አመሰግናለሁ ዶክተር ጸጋይ። አቤት። አቶ ዳንኤል፣ አያይዤ ሌላ ጥያቄ ላቅርብ። መሰረታዊ ስለ ሰብአዊ መብት ምንነት ጥያቄ ነው። ይሄ ጥያቄ ግዛቸው ዮናስ ይባላሉ። ከኦሮሚያ አመፅ ጋር ተያይዞ በተፈጠረው ግጭት ህገ መንግስታዊ ጥሰት እንደ ተፈጸመ ማንም የማይክደው ይመስለኛል። በርካታ የህገ መንግስቱ ድንጋጌዎች የተጣሱ ቢሆንም አንቀጽ አስራ አራትን ያህል የተጣሰ የለም እና በቅንፍ ያስቀምጣሉ። ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል የደህንነትና የነጻነት መብት አለው ይላል። ይህ አንቀጽ በዚሁ ህገ መንግስት መሰረት ማንኛውም ሰው መንግስት ወይም ድርጅት ላይ ህገ መንግስቱን የማክበር እና የማስከበር ግዴታ ይጥላል ይላል። እና የእሳቸው ጥያቄ የሰብአዊ መብት ኮሚሽኑ ታዲያ በራሱ ቁጥር እንኳ መቶ ሰባ ሶስት ሰዎች መገደላቸው ብዙ ሰው መታሰሩ እና ትክክለኛ ተመጣጣኝ ነው ሲል በህገ መንግስቱ መሰረት የሰውን ህይወት ለማጥፋት መብት ያልተሰጣቸው ሰዎች የአንድ መቶ ሰባ ሶስቱን ዜጎች ነፍስ እንደ ቀጠፉ አይቶ ይሆን ወይስ ለህገ መንግስት መታመን እነሱን አይመለከታቸውም፣ እነዚህን አነጣጥሮ የሚተኩሱ ወታደሮችን አይመለከታቸውም። ይህንን ነው ጥያቄ የሚያቀርቡት ጠያቂያችን አቶ ግዛው ዮሐንስና ከሰብአዊ መብት አያያዝ አንጻር ወይስ ሰብአዊ መብት የሚባለው ግንዛቤ አለው ኢትዮጵያ ውስጥ በተጨባጭ መሰረታዊ ችግር እኔ እዚ ሀገር የሚታየኝ ምንድን ነው ከድሮ ጀምሮ ይዘን የመጣ ነው። ምንድን ነው ማጥፋቱን ጥፋቱን ባለ አባት አጥፍተዋል ግን ባለ ሀገር ይካስ የሚባል ነገር የድሮ አባባል አለ እና በዛ አስተሳሰብ ነው ከመጀመሪያ የተቃኘ። እኔ ለምሳሌ አሁን ያሉትን የሰብአዊ መብት ኮሚሽን ኮሚሽነር በእንት ብዙም እድሉ አላገኘሁም። ግን ከበፊቱ ጋር ለምሳሌ አንድ ጊዜ አግኝቻቸው ሰፋ አድርጌ ተወያይቼ ነበረ። ለምንድ ነው ነው እዚህ እዚህ ቦታ ላይ መንግስት እንዲያጥፍቷል ብላችሁ ለምንድን ነው በአደባባይ ማታስፋጡት ማታስፋትቱት እንደዛ ያደረጉ አካሎች ሊያስተካክሉ ይችላሉ። የግድ የሚመለከተው አካል ክልል የሚሆን ኋቴቨር ጠቅሳችሁ አምስት እኛ እንደ ሌሎቹ እንደዛ ነገር ውስጥ አለ የምንገባው በመግባባት በመናበብ በማስተማር ነው። አላማችን እንደዛ ነገር ነው ያለኝ። ያ ሳማኝ አይደለም ጉዱ አደባባይ ካልወጣ ሰብአዊ መብት ኮሚሽን ሊከራ ሊሰራ የሚችለው ስራ አደባባይ ማውጣትና ማሳጣት ነው። ያ ነው ያለው ጉልበት። ሌላ ጠመንጃ የለው ወይ ሌላ ምንም ነገር የሚከለክለው ወይ ባጀት አይከለክል ምን ያደርጋል? ሌላ በአደባባይ ሲያሳጣሽ ያን ጊዜ ወይ ትታረም ያለሽ ዋን ነገር ታደርጊያለሽ። ይህንን ለማድረግ ይህን ስቴፕ ለመሄድ ፈቃደኛ እስካልሆኑ ድረስ ለውጡም ተጽዕኖ ሊፈጥሩ አይችሉም ብዬ ነው የማምነው። ምንድነው እንደ አጠቃላይ ያለው ችግር መስሱ ጋር ብቻ ለም ዳኞቹም ጋር ሌሎችም። አንድ ቦታ ችግር ገጥሞሽ ሾላላ ችግር ብትሄጂ አዳላሽ ችግር ሊፈጥርብሽ ከሱ በላይ ያለው ሹመኛ ገብቶ በቃ ተስማሚ ወይ ታረቂ ምናምን ነው የሚለው። አሁን ወደ ሰባዊ መብቱ እንዴት ነው ይሄን ላመጣው የፈለኩት? የመንግስት መብት፣ የመንግስት ገጽታ፣ የመንግስት ፍላጎት፣ የመንግስት ጭንቀት ገለመዴ ናቸው ቅድሚያ የሚሰጣቸዋል። በዛ መነጽር ነው መጀመሪያ የምናየው ነገሮችን ስለዚህ የአንቺ መብት መረገጥ ወይም የአንቺ እንደዚህና እንደዛ መሆን በበቂ ሁኔታ አይታይም እና የሰብአዊ መብት ግንዛቤ የለም ማለት ብዙም ማጋነን አይሆንም። ወይ ደግሞ በቃ ባለአባት አጥቷል፣ ግን ባለሀገር ካስ ነው መነጽሩ። በዛ መነጽር ሲታይ ሁልጊዜም ቢሆን ጠፋቱ እየኮሰመነ ተማጣኝ እየመሰለ አምጣቱ አይቀርም። ዶክተር ጸጋ ይገባኛል እዚህ ላይም መልስ ሊሰጡኝ እንደሚጓጉ ግን ሁለት ተመሳሳይ በኢሜይል የመጡ ጥያቄዎች አሉና እነዚህ ደግሞ በጣም ጥሩ ናቸው ኢትዮጵያንና ምዕራባውያንን በተለይም ዓለም አቀፍ የሰብአዊ መብት አያያዝን የተመለከተ ነው። አቶ ሳተናው አሊ ብዙ ጥያቄ ነው የሰነዘሩት ግን ከዚህ ከሚቀጥለው ከሌላው ጥያቄ ጋር የሚሄድልኝ ሰብአዊ መብትና የኢትዮጵያ በተለይም የህወሀት ብሎም የምዕራባውያን ግንኙነትና ጥቅም በኢትዮጵያ ላይ ያላቸውን አመለካከት ከራሳቸው ጥቅም አንጻር በኢትዮጵያ ላይ ያላቸውን አመለካከት ብትተነትኑልን ይላሉ ከምዕራባውያን ጥቅም አንጻር። ሌላው ደግሞ አቶ ደሴ ማን ያዘዋል ይባላሉ። የኢትዮጵያ መንግስት እብሪት፣ እሳቸው እብሪት ለሚሉት የምዕራባውያንን ለሰብአዊ መብት ክብር ጆሮ ዳባ ልበስ ብሎ ሽብርን የመዋጋት ፖሊሲ ላይ ብቻ ማትኮር ምክንያት ነው ይላሉ። እና የጦር ሀይሎች የኦሮሞ ተማሪዎችን ብቻ ሳይሆን የኢትዮጵያ ዜጎችን በያሉበት እንደ አውሬ ግንባር ግንባራቸውን ብለው ሲገሉ የዩናይትድ ስቴትስ። እሺ ጥሩ ጥያቄዎች ናቸው። ሁለቱም ቀደም ሲል የተነሳውን አንድ ነጥብ እኔ የሚጨምርበትና ከዛ ወደ እነዚህኞቹ ጥያቄዎች በቀጥታ ሄዳሉ። ልክ ነው። የሰብአዊ መብት ኮሚሽን ዋና ስራው አንዱ መንግስትን ወይም የስልጣን አካላትን ሰብአዊ መብት እንዲተገብሩ ማድረግ፣ ያን ሳይችሉ ሲቀሩ ሪፖርት በማቅረብ ማሳጣት ዋና ስራቸው ነው። እኔ እንደምለው እንደውም የፖለቲካ ስነ ምግባሩን የሚቃኝ ተቋም ነው። መንግስት የመንግስት ህሊና ሆኖ የሚያገለግል ተቋም ነው ብዬ ነው የማምነው። እነዚህ ሪፖርቶች ተአማኒነታቸው፣ ትልቅነታቸው፣ ስልጣናቸው፣ ተጽዕኗቸው በእውነታቸው መጠን ነው በያዙት እውነት መጠን ነው። ስለዚህ ይህንን እውነት ሲያስቀምጡ እንደዚህ አይነት ሪፖርት አውጥተው እውነት ሲያስቀምጡ መንግስትንም ሆነ ሌሎችን ሰብአዊ መብት የሚጥሱ ወገኖችን የማሳፈር የማሸማቀቅና ህሊናቸውን የመሞገት ስራ ይሰራሉ ተብሎ ነው የሚጠበቀው። አሁን እንደዛ አይነት እውነትን አንጥሮ የማውጣትና ጥፋተኞችን የማኮሰስ ተግባር ባለማድረጋቸው ህሊናው የታወረ አገርና መንግስት እንድንሆን ነው ያደረገን እና በዚህ ላይ ከዳንኤል ጋር አልጣላም። አይ ቲንክ በዚህ ምንግባባ ይመስለኛል። እንደተባለውም ቅኝቱ የመንግስትን ጥቅምና የመንግስትን ጭንቀት ማስጠበቅ፣ የመንግስትን ፍርሀት ማስቀረት ሆኖ ስለተገኘ ነው ለመብት ቅድሚያ ሳይሰጥ የቀረው። ለነገሩ ግን እንደዚህ አይነት ተቋም ሲኖር መጀመሪያ ቅድሚያ የሚሰጠው ለሰው ለሰዎች መብቶች መሆን አለበት እና የሰዎች መብቶች ግድ ይለኛል ብሎ እንቅልፍ ሊነሳው ይገባል። ያንን አላደረገም። አሁን ዜጋ አንዳንድ ጥያቄዎችም እንዳሉት ሰዎች በሕይወት የመኖር መብት አላቸው። በማንኛውም ሁኔታ አንድም ነፍስ ቢሆን ሊጠፋ አይገባውም። እንደዛ ነው መታየት ያለበት። በዛ መነጽር ነው መታየት ያለበት። ነገር ግን ያልተደረገም ከዚህ በመለስ ሌሎች እነሱ ጥያቄዎች የምዕራባውያንና ኢትዮጵያ ውስጥ ያለው የሰብአዊ መብት የምዕራባውያን ጥቅም በአንድ በኩል የኢትዮጵያ ውስጥ ያለው የሰብአዊ መብቶች ሁኔታ እንዴት ይታያል? ኢትዮጵያ ለምዕራባውያን እንደሚባለው የስትራቴጂክ ወዳጅ ነች ይባላል፣ ተደጋግሞ። በዛ ሰብ ሪጅን ውስጥ በምስራቅ አፍሪካ ውስጥ ትልቅ ጠንካራ የሚባል ለምዕራባውያን የስትራቴጂ ወዳጅ ተደርጎ ይወሰዳል። ከዚህም የተነሳ የምዕራባውያንን የምዕራባውያኑን የጸረ ሽብር ጦርነት ትዋጋለች። ይችላል አንድ ጽሑፍ እንዲሁም የዛ አካባቢ ዴፒቲ ሸሪፍ ነው፣ ኢትዮጵያ መንግስት ይባላል። በሶማሊያ አለ፣ በዳርፉር አለ፣ በፒስ ኪፒንግ ሚሽን በተለያዩ ቦታዎች፣ በዛ ክልሎች፣ በክልል ውስጥ ባሉ ሀገሮች ውስጥ የሚንቀሳቀስ ተቋም ነው ምዕራባውያንን ወክሎ ይባላል። በሌላ በኩል የኢትዮጵያ መንግስት ቴምፐራመንት ከምዕራባውያን ጋር የሚስማማ አይደለም። አይዲዮሎጂካሊ እኔ ያለኝ ዲቨሎፕመንታል ስቴት ነው፣ ኒዮ ሊበራል ሎጂክ አልቀበልም። እንደዚህ እንደዚህ ያለ ሬቶሪካል እንትኖች አሉት። ነገር ግን ያው በተግባር የሚፈጽመው ግን የምዕራባውያኑ የጸረ ሽብር አጋዥ ጸረ ሽብር እርምጃ ጦርነቶች አጋዥ ሆኖ ነው። ከዚህ የተነሳ ይሄ ቅድሚያ ስለሚሰጠው የጸረ ሽብር ሽብርን የመከላከል ተግባር ቅድሚያ ስለሚሰጠው አገር ውስጥ ያለ የሰብአዊ መብት ሁኔታ ከነሱ እይታ ውጪ ባይሆንም መጀመሪያ አንገብጋቢ ሆኖ ግን አይነሳም። ምክንያቱም እነሱም የሚፈልጉት ጥቅማቸውን ነው። ጥቅማቸው ከተነካ ወይም ደግሞ ይሄ የእነሱ ስትራቴጂክ ወዳጅ በጣም ካቅሙ በላይ የሆነ ሊወድቅ ከሆነ ግን ሌላ ወዳጅ ለመፈለግ በዛ ጊዜ ድምጻቸው ከፍ እያለ ይሄዳል። እስከዛ ድረስ ግን ይህንን መንግስት ብዙውን ነገር ይችሉታል፣ ማለት ቶለሬት ያደርጉታል እና እንዲሁም አንዳንድ ጊዜ እንደ መቀበልም እያደረጉ ይወስዳሉ። ኦቨር ኦል ሴኪሪቲ አለ፣ ጠንካራ መንግስት ነው፣ ነገሮችን ተቆጣጥሮ ይኖራል የሚል ስሜት ካላቸው ሌላውን ነገር ሌላም ምክንያት አላቸው። ዶሜስቲክ ጉዳይ ነው፣ የሀገር ውስጥ የፖለቲካ ጉዳይ ስለሆነ በዛ ጉዳይ ጣልቃ አንገባም የማለት ቴንደንሲ አለው። ይሄ እንግዲህ ሪያሊስት የሆነ የዓለም አቀፍ ግንኙነት መርህ የሚፈጽመው ነገር ነው። የኢትዮጵያ መንግስት በጣም ኮምፕሌክስ መንግስት ነው። በጣም ውስብስብ ባህሪ ያለው መንግስት ነው። የኢትዮጵያ መንግስት በጣም ውስብስብ ባህሪ ያለው መንግስት ነው። ይህን የምንልበት ምክንያቱ ምንድን ነው? በአንድ በኩል ከምዕራባውያን ጋር የማይጣጣም የኢኮኖሚ ፖሊሲ አለኝ እና ምዕራባውያን የፈለጉትን ያህል ቢያዙኝ አል አይመለከተኝም የሚል እና እነሱ በሰብአዊ መብትን በምንም ጉዳይ የሚናገሩትን ንግግር አልሰማም የሚል ባህሪ ያሳያል። በሌላ በኩል ደግሞ የእነሱን የጸረ ሽብር ጦርነት ይዋጋል። የእነሱን እርዳታ ይፈልጋል። እርዳታቸውን ደግሞ ለማግኘት የሰብአዊ መብት ቋንቋ ይናገራል። ምክንያቱም አሁን የዓለም አቀፍ ግንኙነት ማካሄጃ ከረንሲ ያለው ቋንቋ የሰብአዊ መብት ቋንቋ ስለሆነ፣ የዴሞክራሲ ቋንቋ ስለሆነ፣ ምርጫ ያካሄዳል። ሕገ መንግስት ይጽፋል። ሕገ መንግስታዊነትን ይናገራል። እናም ሰብአዊ መብቶችንም ኮሚሽንም ያቋቁማል። የሰብአዊ መብት ተቋም ከዛ እርዳታ ያገኝባቸዋል። ከዛም አልፎ የተወሰነ ተቀባይነት ለማግኘት ይጠቀምባቸዋል። ከዚህ የተነሳ በጣም ውስብስብ መንግስት ስለሆነ ለነሱ ከሩቅ ጥቅማቸውን ብቻ ቅድሚያ ሰጥተውት ለሚያዩት ምዕራባውያን ለአረዳደም ይቸግራቸዋል እና ዘልቀው ዝርዝሩን ነገር አይተው ይሄን ውስብስብ የሆነ ባህሪውን ለይተው እናም በትክክል በመርህ ደረጃ ከነሱ ጋር ተገናኝተው፣ በመርህ ደረጃ ተቃውሟቸውን አሰምተው፣ በመርህ ደረጃ እርዳታቸውን ገድበው ያ መንግስት በራሱ ማድረግ የሚችለውን ብቻ እንዲያደርግ ማስገደድ ያቀታቸዋል። ይሄ ነው አንዱ ችግሩ። ከዛ በተረፈ ያው ዓለም አቀፍ ህግ ሁል ጊዜም ዓለም አቀፍ ግንኙነት በራስ በሀገራዊ ጥቅም ላይ ተመስርቶ የሚካሄድ ከመሆኑ የተነሳ ይሄም አንዱ ገደብ ነው ብዬ አምናለሁ። እሺ አመሰግናለሁ አቶ ዳንኤል ብርሃኔ። በዚህ ላይ የሚሰጡኝ አስተያየት ካለ እና ወደ መጨረሻው ጥያቄ እናልፋለን። የሰብአዊ መብት ጉዳዮች ላይ ምዕራባውያን ያላቸው ፍላጎት ያው ትንሽ የተሳሰበ ነው። እንግዲህ ሁለት መንታ መንታ ገጽታ አለው በመንግስታት ደረጃ በአንድ በኩል እሴታቸው ነው፣ እነሱ የግለሰብ መብት ሰብዓዊ መብት እሴታቸው ለረጅም እያበለጸጉት ነው። ስለዚህ እሴታቸውን ማስፋት ይፈልጋሉ። አለምን በሙሉ እንደ መልካቸውና እንደ አምሳላቸው መቅረጽ ይፈልጋሉ። በተማሳይ ደግሞ እንደገና የፖለቲካ መሳሪያም ጭምር ነው። ሁለቱም ነገርም ነው እንግዲህ ጎን ለጎን ስለሚቀላቀል ነው አንዳንዴ አይተው እንዳላዩ ይሆናሉ። ሌላ ጊዜ ደግሞ በጣም ያስጨውታል። እንደ የቦታ ምርጫ የምናይባቸው ነገር ግን ሙሉ በሙሉ ከፖለቲካና ጥያቄ ለፖለቲካና ለተጽዕኖ ብቻ ብሎ የሚጠቀሙበት ነው ብሎ ማሰቡ ፌር አይሆንም። ከምር ማምኖበት ይንቀሳቀሳሉ። እነዚህ የሰብዊ ድርጅቶቹም እንደዛ አይነት ነገር ነው ያለባቸው። በጣም እነዚህ ነገሮች የሚያምኑበት ተምራቸው የሚያንገበግባቸው እንቅልፍ የሚነሳቸው ሰዎችም አሉባቸው። እንደገና ለታዋቂነትና የመሲህነት ስነልቦና ይዞም እነዛ ድርጅቶች ውስጥ የሚሰሩ ሰዎች አሉ። ከሁለቱም ውስጥ ደግሞ ሆነው እንደገና የአሰራርና የጥራት ችግር ያለባቸውም አሉበትም። አቅሙም ያነሰ ሰው ነው። እንደ ኢትዮጵያ ላይ አይነት ቦታ የሚመደበው ከነጮች መንግስታት ዲፕሎማቶችን ሁ ከሰብ ድርጅቶች እንደ ኢትዮጵያን ሀገር ኢትዮጵያ መጨረሻ ደ ሀገር ነች። ዓለም ላይ ስራ መለመጃ ነች ኢትዮጵያ ጋዜጠኛ ምንም ሲመደብ ያው የመጨረሻ ነው የሚመደቡት ነጫዎቹ። ከዛ የተሻለ ልምድ ሲኖረው ነው እንግዲህ ሰው ወደ ምስራቅ ኤዥያ ከዛ ወደ አውሮፓ ወደ አፍሪካ የሚመደበው። ስለዚህ የአቅም ማነስም ይኖራል እና ሁለቱ የተቀላቀለ ስ ያ ሁሌ በጥንቃቄ ነው ማየት ይኖርብን ሁሌ ያው የአይዲዮሎጂ መሳሪያ ነው ብለን ሙሉ ሙሉ መግፋትም አግባብ አይሆንም። ያ የተጠቃለለ ስለሆነም ያ መጠላቀር ስላለም ነው ኢትዮጵያ ላይም የሚለሳልሱ ስለነገሩ እንጂ ከዚህ እርጠም ሊጠነክሩ ይችሉ ነበረ። የሴኩሪቲ እና ሌላ ኢንተረስት ባይኖራቸው ኖሮ እንደዚህ አሁን ዝም እንደሚሉትም ዝም አይሉም ነበረ የኢትዮጵያን ሰብአዊ መብት በተመለከተ እንዲሁም ደግሞ በተለይም ደግሞ ሂውማን ራይትስ ዋች እና የኢትዮጵያ ሰብአዊ መብት ኮሚሽን ስላነሱት ስለ ኦሮሚያ ጉዳይ፣ ነጻ የሆነ ኮሚሽን አጣሪ ኮሚሽን ይቋቋም የሚል አንድ ጥያቄ ደርሶናል እና እሱን አሰማችሁና፣ እዛ ላይ አስተያየታችሁን ሰጥታችሁን፣ ይቋቋም በሚለው መስማማት ብቻ ሳይሆን እንዴት ይቋቋም፣ ምን ይሁን። ካሁን ቀጥሎ ኢትዮጵያ ውስጥ የሰብአዊ መብት አያያዝ ሲተች ለአመታት ነው የቆየው። ብዙውን ጊዜ ይሄ አሁን ስልጣን ላይ ያለው መንግስት ስለ ሰብአዊ መብት ሲጠበቅ ሲጠየቅ ስለ ቀደመው መንግስት ነው የሚያነሳው ከደርግ መንግስት ጋር ነው የሚያነጻጽረው። ነገር ግን አሁን ባለንበት ዘመን ኢትዮጵያ ውስጥ ሰዎች መብታቸው ተከብሮ በሰላም ሰላማዊ ሰልፍም ይሁን ስብሰባም ይሁን ዜጎች መብታቸው ተከብሮ ህይወታቸው ተከብሮ የሚኖሩበት ሁኔታ እንዴት ነው አንድ ይሄን ያለፈው ተቃውሞ አላለፈም፣ አሁንም እየተካሄደ ነው። ኦሮሚያ ውስጥ ብልጭ ድርግም በሚልበት ሁኔታ እየተካሄደ ነውና እልባት ያገኝበት ሁኔታ ምንድን ነው? እና የሚዳኘውስ ነጻ ኮሚሽን እንዴት ነው መቋቋም ያለበት የሚለው ላይ ሀሳባችሁን ትሰጡኛላችሁ። ጥያቄውን አሰማችኋለሁ። አስፋው ገብረ መስቀል ከሚያሚ ፍሎሪዳ ነው ምደውለው በህዋት ኢህአደ የተቋቋመው የሰብአዊ መብት አስከባሪ ቢሮ ኃላፊ አዲሱ የሰጠውን ማብራሪያ በእናንተ ሬዲዮ ሰብቸዋለሁ። የሚያሳዝነው ጠቅላይ ሚኒስትሩና ኦህዴዚያዊቷ ወይዘሮ አስቴር ህዝቡን ያስቆጣው ሙሰኝነትና መልካም አስተዳደር ጉለት መሆኑን ጠቅሰው በተለይም ጠቅላይ ሚኒስትሩ ይቅርታ መጠየቃቸው የሰለጠነ አካሄድ ሲሆን፣ በአንጻሩ የህዋቱ ካድሬ አዲሱ የዚያን ሁሉ ሰው እልቂት ትክክለኛ እርምጃ ነው ሲል አወድሶታል። ሌላው ደግሞ የቅማንትንና የአማራን ህዝብ ማለትም የቅማንትና የአማራ ህዝብ በጥቅስ በትምህርት ተጥቅስ ውስጥ ይሆንልኝ ራሳቸው ሕወሓቶች ደም አፋሰው ለዚህ ተጠያቂው የአማራው ድርጅት ነው። ስለዚህ ይቅርታ እንዲጠይቅ በሚል አዟል። ጠመንጃ ራሱ ገሎ ራሱ ይጮሃል እንደሚባለው መሆኑ ነው። በጥቅሉ በአዲሱ ሪፖርት፣ በእኔ እምነት ጭፍን የካድሬ ሪፖርት ነው ብዬ ነው የምደመድመው። ህወት ህወሀት እንደምታውቁት ከፈጣጠሩ ጀምሮ አድጎ ጎልምሶ አሁን ማረጀበት ደረጃ ላይ ሲደርስ ችግሮችን በጠመንጃ እፈታለሁ ብሎ የሚያምን ድርጅት ነው። እዚህ ላይ መጠየቅ የምፈልገው እንዲህ አይነቱ ኢሰብአዊ ጭፍጨፋ እና እልቂት፣ ግጭት መታራት ያለበት ፍጹም ገለልተኛ በሆኑ አካላት ነው ወይንስ ግድያውን ግፉን በፈጸመው አካል? በዚህ ላይ ምን ትላላችሁ የሚል ጥያቄ ነው። አመሰግናለሁ። ለአቶ ዳንኤል ብርሃኔ ቅድሚያ ልስጥና ከዚያ ዶክተር ፀጋዬ እሺ፣ መጀመሪያ አሁን ያሰሙያችሁን ድምፅ ላይ ከማንትና አማራን ህወሓት አጋጨ ምናምን የሚለው ይሄ ዶግ ዊስል ፖለቲክስ ሚባለው ራሻል ዶግ ዊስል ፖለቲክስ የሚባለው ነው። እና እኔ ይህንን ቢሄ ራሱ ማሳለፍ ያለበትም አይመስለኝም። ማለት ሬዲኩለስ። ይህንን ብቻ ነው እሱን በተመለከተ የሚለው። ወደ ቀረው ወደ ቁም ነገር ስመጣ ነፃ አጣሪ ኮሚሽን እንግዲህ ምንድን ነው ነጻ የሚባል አሁን የውጭ ሀይሎችና የሚምጡ የሚለው ደረጃ ላይ መድረሳችንን እርግጠኛ አይደለሁም። ግን አገር ውስጥ ባለው ሁኔታ እንግዲህ ኖርማል የፓርላማ ውስጥ ተቃዋሚዎች ቢኖሩ ኖሮ ተቃዋሚ ፓርቲዎች የተካተቱበት ኮሚሽን ፓርላማ ራሱ ያቋቁም በቂ ይሆን ነበረ። ግን አሁን ባለው ሁኔታ ኢህአዲግና ደጋፊዎች ብቻ ስለሆኑ ምክር ቤት ያሉት ያሉበት የተሳለ የሚሆነው ተቃዋሚ ፓርቲዎችን ሚዲያዎችና ሲቪክ ማህበሮችን አካተተ አካል አጓቁመው ያም ደግሞ ተማጣይን አይደለም የምትለውን አንድ ብይን ለመስጠት ሳይሆን፣ ሰፋ ያለ ማንዴት ይዞ ቅድም የጠቃቀስኳቸው ነገሮች እንዴት ተነሳ፣ የተለያዩ አካላት ምን ሚና ሊጫወት ይገባ ነበረ፣ ራሱ ለዚህ ተዛማጅ የሆነ የአደረጃጀት የሚሆን ወይም ደግሞ የፈጥነው ምለሳ ይሄ ኤርሊ ዋርኒንግ የቅድመ ማስጠንቀቂያ የሚሆን ሌላ የፖሊሲም ሆቴል ማስተካከያ የሚያስፈልግ ከሆነ በዚህ አይነት ሰፋ ያለ ማንዴት ይዞ የተለያየ አካላት ያሉበት ለምን ለመማማሪያ የሚሆን ማለት ነው አካል ተቋቁሞ በዚህ ደረጃ ቢሄድበት ጥሩ ነው ብዬ ነው የማስበው። ኢትዮጵያ ውስጥ የተለያዩ አካላቶች መከላት ይችላሉ። ደግሞ የተለያዩ ሰዎች በተካተቱና በሰፋ መጠን ልዝብ ልዝብና የሚያስተውሉ የመሆኑ ድሉ ሰፊ ነው ማለት ኢትዮጵያ ውስጥ ያለው ሁሉ ከመንግስት በጽዕኖ ውጭ አይሆንም የሚለው እኔ ብዙም አያሰጋኝም። ምክንያቱም ብዙ ኃላፊነት የሚሰማ ሰዎች ይኖራሉ በሰፋ ቁጥር ለሀገር የምንማርበት መንገድ ለሀገር ትምህርት የሚሆን ነገር መውጣት ይችላልና በዛ መልኩ ቢሆን እኔ የተሻለ ይሆናል ብዬ አስባለሁ። በዚህ በዚህ መረዳት ሰፋ ያለ አጣሪ ኮሚሽን እንዲቋቋም ጥሩ ነው። የሰብአዊ መብት ኮሚሽን ነጻ ነው ነጻ አይደለም ለማለት ሳይሆን በአጠቃላይ ሰብአዊ መብት ኮሚሽን ማንዴቱም ውስን ነው፣ የሰው ሀይሉም ውስን ነው። አሁን ያጠናውም እስከምናውቀው እስካለን መረጃ ድረስም በጣም ጠባብ ፍሬሞች ጊዜ ነው። ከዚህ አንጻር እነዚህ ክሰት በሚያሟላ እነዚህ ህዝቦች በሚያርም መልኩ ሰፋ ባለ አካል ብትሄድበት ጥሩ ነው። አመሰግናለሁ። እንዴት ሰ የኦሮሚያው የኦሮሚያ ተቃውሞ ደሞ እልባት የሚያገኘው ለሚለው፣ እኔ የኦሮሚያ ተቃውሞ እልባት ሊያገኘው የሚችለው ማለት የኦሮሚያ ተቃውሞ ውስጥ አብዛኛው ውስጥ ድሮቱ ማድረግ ነገሮች እነዚህ ማስፈርሳን ወይ ደግሞ ከወደዚጋ የሚያዙ እንደዚህ መሳሰሉ ነገሮች ውስጥ እና ክላይ ሌሉ ይችላሉ። ሌሎቹ ግን በመሰረተው ሀገራዊ ናቸው። ስለዚህ እንደ ሀገር መንግስት መዋቅሩንና ከህዝብ ጋር ያለነው መናበብ ነው ከመሰረቱ አይቶ ማረም ያለበት። አድማ ብተናውንም የታጣቂዎችን መለሳ እነዚህ መልስ የታጣቂዎችን መልስ አመላለስ የነሳሰሉት ነገሮችን ነው ማየትና ማስተካከል ይኖርበት እና ብዙዎቹ የአገራዊ ችግር የዛው ነጠብራቅ ናቸው። ኦሮሚያ ላይ በዛ ገጣሚ ተተከሱ እና በዚህ ደረጃ ነው መታየት ይኖርበት። ቢያንስ ግን ቢያንስ የተወሰኑ ታጣቂዎችን በስማቸው ተገልጾ ማለት ነው። እስካሁን ድረስ ጥፋት ያለባቸው ሰዎች አስተዳደራዊ እርምጃ ወስኛል፣ ገለ መለ ይላሉ። ግን ማን ነው የታሰረው? ማን ነው የተፈረደበት? የተሰጣው አናውቅም። ተነግሮን አያውቅም። ፖሊሲ ዋት ስለዚህ የገሌ ገሌ ብለው ቢያንስ የተወሰኑ ሰዎችን መጠራት መቻል አለባቸው። በስማቸው ተነግሮን ያ ሌሎችም እርማት ይሆናል። በየደረጃ ያሉ አስተዳደር ኃላፊዎችም ደግሞ የህዝብ ተቃውሞ ሲነሳ በወቅቱ ምላሽ ባለመስጠታቸው እንደዚህ ባለ ባለማድረጋቸው ብሎ በግልጽ ማለት ነው። ሌላ ጊዜ እናስ ተምር በሆነ መልኩ ጥፋት ተቀምጦ ቢያንስ ጊዜ በኋላ የሰሰች ከተባለ አንድ ነገር ነው። ከተነሱም ከተሻሩም አንድ ነገር ነው። ግን በዚህ መልኩ ማረሚያ ነገር ቢሆን ሌላ ጊዜ ሌላ ማስተሚ መራ ሆነ ለራሱ ድርጅት እንደሞ ይጠቅመዋል። ምክንያቱም ወቅም አይደርስም እያሉ ከዛ ሲገነፍልና እንደዚ ነት ቃውስ ውስጥ እንደዚ ነት ቃውስ ውስጥ አገሪቷ የምትገባበት ሁኔታ ተደጋግሞ በየቦታው የምናየው ነገር ነው እና ኃላፊነት ከንቶታቻ አለው መዋቅር ወይም በየደረጃ ያለው ላይ ደርስ ያለው መዋቅር በየደረጃው

ስለ ተጠያቂነት ኃይል መጠቀም አስፈላጊ ነው የሚለው ላይ ነው ውይይት ስናካሄድ የነበረው። አሁን እርስዎ ስለተጠያቂነት ነው ያነሱት። ዶክተር ፀጋዬ አራርሳ አቶ ዳንኤል ያላነሱት ነጥብ ካለ እሱን ያክሉልኝና ነፃ መርማሪ ኮሚሽን እንዲሁም ስለ ተጠያቂነትም። እሺ አመሰግናለሁ። እንደገና ልክ ነው። ነጻ መርማሪ ኮሚሽን መመስረት ያስፈልገዋል። አሁንም ያው ሁኔታው የበለጠ ፖለራይዝድ ሆነ እንጂ ምንም የምንተማመንበት እውነት ላይ አልደረስንም፣ እንደ አገር ማለቴ ነው። ስለዚህ እንደተባለው ሰፊ ማንዴት ያለው አጣሪ ኮሚሽን መቋቋም አለበት። መንግስት ይሄንን ኢኒሽቲቭ የቅድሚያ እርምጃ መውሰድ ይገባዋል። እንደተባለው ምክር ቤቱ የኢህአዴግ ብቻ ስለሆነ ነጻና ገለልተኛ ኮሚሽን ማድረግ ኦቨርሲ ማድረግ መፍጠርም ኦቨርሲ ማድረግም ይቸግረዋል ሊባል ይችላል። ነገር ግን እዛ ሀገር ውስጥ በህግ ተመስርተው በህጋዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች አሉ። የእነዚህ እነሱ የተወሰነም ቢሆን ደግሞ የህዝብ ድጋፍ አላቸው። በዚህም ተቃውሞ ሂደት ውስጥ ሁኔታውን ሲታዘቡ፣ የራሳቸው አቋም ሲወስዱ፣ መግለጫ ሲያወጡ የነበሩ አሉ። ስለዚህ ከእነዚህ ቡድኖች ጋር በህጋዊ መንገድ እየተወያዩ እኩል የሚስማሟቸውን ሰዎች እየጠቆሙ በሰፊ ማንዴት ባለው መንገድ እንዲጣራ ማድረግ ያስፈልጋቸዋል። ኢኒሽቲቭን የመጀመሪያ እርምጃውን መንግስት ይወስዳል። ነገር ግን ከሌሎች የፖለቲካ ሀይሎች ጋር ሀገር ውስጥ ካሉቱ በህግ ተመስርተው ካሉቱ ከዚህ መንግስት ጋር በዲሞክራሲያዊ ምርጫ ለመሳተፍ ለመከራከር፣ ለመፎካከር የሚሞክሩ የነበሩ ተቋማት፣ ፖለቲካ ድርጅቶች አሉ። ከእነሱ ጋር ይሄንን ማድረግ ይችላል። ይሄን ድርጅት ይሄ የአጣሪ ኮሚሽን ሲመሰረት አላማው አድርጎ መነሳት ያለበት አንደኛ እውነትን ማውጣት ነው። እውነትን መመስረት አለበት። ሁላችንም መንግስትም፣ ዜጎችም፣ ተበዳዮቹም እኩል አብረው በጋራ የሚያወግዙት ግፍ መታወቅ አለበት። እኩል እውነቱ መውጣት አለበት። ቀደም ሲል ዳኒ እንዳለው በሰፊው ምን ፈጸመው፣ ምን ፈጠረው፣ ከምን ተነሳ፣ የት ደረሰ፣ በምን ምክንያት እንደዚህ አይነት ጉድስት ገባን የሚለውን በሙሉ የሚያደራጅና የሚመሰረትልን ተቋም ሊሆን ይገባዋል። ሁለተኛ የተጎዱትን ሰዎች መካስ የጉዳተኞቹን ሰብአዊ ክብር መመለስ ሁለተኛ ዓላማው ሊሆን ይገባል። የዚህ ተቋም የዚህ መርማሪ ኮሚሽን። ሶስተኛ፣ ያጠፉትን ሰዎች ተጠያቂ ማድረግ አለበት። ተጠያቂ መሆን አለባቸው፣ ጥፋት ያጠፉ ሰዎች በግልጽ የተመሰረተባቸው ሰዎች። አራተኛ፣ መንግስት ምን ማድረግ አለበት ከዚህ በኋላም እንደዚህ የሰብአዊ መብት መጥፋፋት እንዲኖር የሚያደርጉ ጉድለቶችን እንዴት አድርጎ መሙላት አለበት የሚለውንም እንዲጠቁም ሊያስቀምጥልን ይገባል። ይሄ ይሄ ቡድን ማለት ነው። ይሄ የገለልተኛ ተቋም ምን አይነት ሜምበርሺፕ ይኖረዋል? አንዳንድ ሰዎች የውጭ ስፔሻል ራፖርተሮች እንዲገቡበት ምናምን እንዲመጡ ይላሉ። ምናልባት ይሄ አገራዊው የሆነው ተቋም የሚለው ታይቶ ወይም እሱ እየተደረገ በተባበሩ መንግስታት በኩል እነዚያ የተባበሩ መንግስታት ድርጅት የሰብአዊ መብት ጉዳይ ተቋማት ስለሆኑ ስፔሻል ራፖርተሮች በየ በየመብቱ እንደየመብቱ ሁኔታ የሚገቡበት መንገድም ሊከፈት ይገባዋል። ከዚህ ባሻገር ተጠያቂነትን ተቃውሞው እንዴት ይፈታ? የዚህ ተቃውሞ አሁንም ብልጭ ድርግም እያለ እንዳለ ነው እና በምን መንገድ ነው እልባት የሚያገኘው ብለሽ ያላነሳሽው ጥያቄ ቀላል ነው። ተቃውሞው መሰረት አለው። ጥያቄ አለው። ጥያቄዎቹ ከተመለሱ ተቃውሞ ይመለሳል። ምንም ምንም ችግር ያለበት አይመስለኝም። ጥያቄዎቹ በ በቅርብና በሩቅ የተነሱ ጥያቄዎች አሉ። ከማስተር ፕላን ጋር ተያይዞ ከመሬት ነጠቃ ጋር ተያይዞ ከመልካም አስተዳደር እጦት ጋር ተያይዞ እና ሌሎች ያደሩ የከራረሙ የኦሮሚያ የኦሮሞ ሕዝብ ጥያቄዎች አሉ። እነዛ ጥያቄዎች ከወረዳ ወረዳ እነዚህ አሁን ከተጠቀሱት አምስት መቶ የፕሮቴስት ሳይቶች የተቃውሞ መንደሮች ባሻገርም የሚሰሙ ጥያቄዎች አሉ። እነዚህን ጥያቄዎች ለመመለስ የመጀመሪያው እርምጃ ህዝብን መስማት ነው። ስለዚህ መንግስት መጀመሪያ ህዝብን መስማት መቻል አለበት። ሁለተኛ፣ ይሄ ሰራዊት ከ ከህዝብ መዋያ ስፍራ መውጣት አለበት። አሁን ተሰራጭቶ ያለው ሰራዊት ከህዝብ መዋያ ስፍራ መውጣት አለበት። ከዚህ ተቃውሞ ጋር ተያይዞ፣ ከማስተር ፕላኑ ተቃውሞ ጋር ተያይዞ አሁንም የሰብአዊ መብት ኮሚሽኑ እንኳን እንዳለው የመልካም አስተዳደር ችግር አለ፣ የሙስና ችግር አለ፣ እንደዚህ የመሬት ችብቸባ ችግር አለ ይላል። ይሄ ችግር ስላለ ከሆነ እንግዲያው ይሄ ብሶት የቀሰቀሰው ከሆነ መንግስት እነዚህ ብሶቶችን አድሬስ እስኪያደርግ ከዚህ ተቃውሞ ጋር ተያይዞ ያሰራቸውን በሺዎች የሚቆጠሩ ሰዎችን መፍታት አለበት። አሁንም ህዝቡን ማዋከቡን ማቆም አለበት። ከዛ በመቀጠል የተፈናቀሉ ሰዎችን ወደ ቦታቸው መመለስ አለባት አለበት ቤትና መሬታቸውን ያጡ ሰዎች ቤትና መሬታቸው እንዲመለስላቸው ቦታቸው ስራ የተሰራበት ከሆነና ሊመለስላቸው ማይችል ከሆነ ተለዋጭ ሀብት፣ ተለዋጭ ቤት እንዲሰጣቸው ማድረግ አለበት። የሞቱት ሰዎች ልጆች፣ ለሞቱ የተጎዱት ሰዎች መካስ አለባቸው። በዚህ በዚህ መንገድ ባጭሩ ህዝብን በመስማት እና ይሄ ወታደራዊ አገዛዝ በኦሮሚያ ላይ የተጣለውን ነገር በማስተካከል ሰላማዊ ነገር በመፍጠር መንግስት እንደ መንግስት የኦሮሚያን ሲቪል አስተዳደር ወደ ስራ በመመለስ እንደዚሁም ደግሞ ኢን ዘ ሎንገር ተርም እንደ መንግስት የኦሮሚያ መንግስት አንድ መቶ በመቶ የተገፋ መንግስት ነው። አሁን ፍጹም አንቅሮ የተፋው መንግስት ነው። ስለዚህ ዴሞክራቲክ ማንዴት ስለሌለው በአጭር ጊዜ ውስጥ ምርጫ የሚያደርጉበትና ህዝብ የሚፈልገው አይነት በህዝብ ድምፅ የቆመ መንግስት የሚያቋቁምበት ሁኔታ እንዲፈጠር ማድረግ ያስፈልጋል። ከዚህ በፊት ግን በህገ ወጥ መንገድ ሰራዊቱን አስፍሮ ያለምንም የፌዴራል ኢንተርቬንሽን ትዕዛዝ፣ ያለምንም የአስቸኳይ ጊዜ አዋጅ ኦሮሚያን በሙሉ በተለይ ከሌላው ክልል በተለየ ሁኔታ የወታደራዊ አገዛዝ ማዕከል መደረጉ ትልቅ ጥፋት ነው። ይሄን እንደ ፖለቲካ ኃላፊዎች የፖለቲካዎቹ ሰዎች የፖለቲካ ስልጣን ላይ ያሉ ሰዎች ጥፋታቸውን ተቀብለው ይቅርታ መጠየቅ ይገባቸዋል። ከዚህ ነው የሚጀምረው ብዬ አምናለሁኝ። ዶክተር ጸጋዬ በጣም አመሰግናለሁ። ኢንጂነሩ እየገፋኝ ስለሆነ ነው እኔ መመገፋችሁ፣ የሰጣችሁኝ በጣም በጣም ጥሩ ጥሩ ነጥብ ነው። ለአድማጮቻችን በጣም ጠቃሚ የሆነ ሀሳብ ነው ያካፈላችሁን አቶ ዳንኤል ብርሃኔ እና ዶክተር ጸጋይ አራርሳ በጣም ነው የማመሰግነው ስለ ጊዜያችሁ፣ እግዜር ይስጥልኝ። አድማጮቻችን ለጥያቄው መልስ ዝግጅታችን ለዛሬ እዚህ ላይ ይጠናቀቃል። ተሳታፊዎቹን ለአድማጮቻችን መልስ የሰጡትን አቶ ዳንኤል ብርሃኔንና ዶክተር ጸጋይ አራርሳን በእናንተ በአድማጮች ስም አመሰግናለሁ። እግዜር ይስጥልኝ ስላዳመጣችሁ።